እግዚአብሔር አምላካችን እናመሰግናለን። የዛሬው መልእክቴ የተመሰረተው በአንደኛ ጴጥሮስ ምዕራፍ አንድ ከቁጥር 3 እስከ አምስት ነው። ሁለተኛ መወለድና ጠቀሜታዎቹ የሚል ርዕስ ሰጥቸዋለሁ። ቁጥር 3 እስከ አምስትን አነብላችሁና ቀጥታ ወደ መልእክቱ እገባለሁ። እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ይሄ ሐዋርያው ጴጥሮስ የጻፈው መልእክት ነው። በ64 ዓመተ ምሕረት አካባቢ ነው መልእክቱ የተጻፈው እና ሲጻፍ ሐሳቡ ለጠቅላላ ክርስቲያኖች ነው። ግን በወቅቱ በስደት በክርስትና እምነት ምክንያት ተሰደው በያገሩ ቤታቸውን፣ ንብረታቸውን ጥለው የብዙዎች ተወርሶባቸው በታላቅ መከራ ውስጥ ላሉ ክርስቲያኖች ነበር የተጻፈው እና ክርስቲያኖች ጴጥሮስ የሚላቸው አይዟችሁ፣ በዚህ ባገኛችሁ መከራ እንደው ቅር ብሏችኋል ወይ ምናምን ምናምን የሚል ሀሳብ አይደለም የሚናገረው። ክርስትና የሚባለው እምነት በጣም የተለየ እምነት ነው። ለዚህ የበቃችሁት በዓለም ውስጥ ካሉ ሌሎች እምነቶች የተለየ እምነት ውስጥ ከመግባታችሁ የተነሳ ነው እና ከዚህ የተነሳ ደግሞ አስገራሚ ባህርያት በህይወታችሁ ውስጥ አሉ። በታላላቅ መከራ መደሰት መቻላችሁ ራሱ እንድትደሰቱ መደረጋችሁ ራሱ አንድ ትልቅ አስገራሚ ባህሪ ነው። አማኞች ያልሆኑ ሰዎች ፈተና ሲያጋጥማቸው ትዕግስት ሊያሳዩ ይችላሉ። እዚህ መግቢያ ላይ እንደጻፍኩት ይሁን እንጂ ከእግዚአብሔር ያልተወለደ በክርስቶስ ኢየሱስ ያልሆነ ማንም በእንደዚህ አይነት ሁኔታ ውስጥ ሲያልፍ ይሄ የደስታ ስሜት የመቻል ስሜት ሊኖረው በፍጹም አይችልም እና ብዙዎች ለዚህ ነው አይምሯቸው ብትንትን ይላል ማለት ይፈራርሳል ማለቴ ሳይሆን በጣም በትልቅ ዲፕሬሽን ውስጥ ይገባሉ፣ አስጨናቂ ሁኔታ ሲያጋጥማቸው። አማኞች ግን እንደዛ አይደሉም። መከራዎችን ሲያጋጥማቸው ከመከራው በላይ ኃይለኛውን እግዚአብሔርን የመመልከት ጸጋና ስጦታ ከእግዚአብሔር ፈሶላቸዋል። ስለዚህ ጴጥሮስ ምንድን ነው የሚላቸው? እጅግ በታላቅ ፈተና ውስጥ ነው ያላችሁት። ስደቱ በጣም ከባድ ነው። ከዚህ የተነሳ ተበትናችኋል እና ግን ደስ ይበላችሁ በሚል አይነት መንገድ ነው የሚጽፍላቸው። እንዴት ነው እነሱን የሚናገራቸው? ትልቅ ተስፋ ያላችሁ ሰዎች ናችሁ፣ ደስ ሊላችሁ ይገባል። ምክንያቱም እናንተ ማንም ሰው ያላገኘውን ደህንነት አግኝታችኋል፣ ይሄም ከእግዚአብሔር የሆነ መወለድ ነው ብሎ ነው አሁን እዚህ ከቁጥር ሦስት እስከ አምስት ላይ ይናገራቸው የሚፈልገው እና ይህንን ነገር ስንመለከት አንድ ሶስት አራት ነጥቦችን ላሳስባችሁ እወዳለሁ። የመጀመሪያው ይሄ ሁለተኛ መወለድ የሚለው ላይ ነው። አሁን እዚህ ጋር ትኩረት አድርጎ ጴጥሮስ የሚነግራቸው እና ቁጥር ሶስት እስከ አምስት ባለው ክፍል ታያላችሁ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ፣ እድፈት ለሌለበት፣ ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ነው የሚናገረው እና እኛ ተወልደናል ። ዋናው ነጥቡ እኛ ሁለተኛ ተወልደናል የሚለው ሀሳብ ነው። አማኞች ሁለተኛ ተወልዳችኋል። እና የሁለተኛ መወለድ ምንጭ ደግሞ ራሱ ማን ነው? እግዚአብሔር ነው። አሁን ተመልከቱ ቃሉን ሲናገር እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ሌሎቹ ነገሮች በሙሉ ከዚህ ከሁለተኛ መወለድ ጋር የተያያዙ ናቸው። ቁጥር 3 እስከ 5 ላይ አማኞች በመጽሐፍ ቅዱስ ላይ ሁለተኛ የተወለዱ ሰዎች ናቸው። ማለት እኛ በመጀመሪያ ከእናትና ከአባታችን ተወልደናል። እኔና አፄ ከአባታችን ከአቶ ተፈራ ከእናታችን ከወይዘሮ ሳለማርያም የመጀመሪያው ልደት አግኝተናል። እና ግን የመጀመሪያው ልደት ባገኘ ህይወት ውስጥ ዝም ብለን የምንቀጥል ቢሆን ሁለት አይነት ሞት ነው የሚያጋጥመን ታውቃላችሁ፣ አንዱ በስጋ እንሞታለን፣ ነፍሳችን ከስጋችን ይለያል። ሁለተኛው ደግሞ ሁለተኛ ሞት የሚባለው ገሃነመ እሳት ውስጥ እንገባለን። ግን ከአንድ ሰው ከአባትና ከእናቱ የተወለደ ሰው ከእግዚአብሔር ደግሞ መወለድ የሚባል ነገር እንዲያጋጥመው ወይም ደግሞ እንዲኖረው መጽሐፍ ቅዱስ ይናገራል እና ጴጥሮስ የሚናገረው ይህንን ነው። በእርግጥ እዛ ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ለኒቆዲሞስ ለዛ ለሃይማኖት ዶክተር ፕሮፌሰር ለሆነው ሰው ተማሪ ለሆነው ሰው ሲናገረው ዳግም መወለድ ያስፈልግሃል ብሎ ነው የተናገረው። ሁለተኛ መወለድ ያስፈልጋል። ይሄ ሁለተኛ መወለድ ለአይሁድ ሊቃውንት አዲስ ነገር ነው፣ አያውቁትም። የሃይማኖት ሰዎች ናቸው፣ አይገባቸውም። ይሄ ሁለተኛ መወለድ የሚባለው ነገር ያለው በክርስትና እምነት ውስጥ ብቻ ነው። ለሌሎች ሃይማኖቶች ፎሪን ነው፣ ልበላችሁ እንግዳ ነው። እና ሁለተኛ ደግሞ ያልተወለደ ሰው ከእግዚአብሔር ጋር መታረቅን የሚባለውን ነገር አያውቀውም። መንግሥተ ሰማያም ደግሞ የእሱ ሊሆን አይችልም። ስለዚህ እግዚአብሔር በምሕረቱና በቸርነቱ ሁለተኛ መወለድ የሚባለውን ነገር በራሱ መንገድ ወደ ምድር አመጣ። ስለዚህ ሰዎች ጌታ ኢየሱስ ክርስቶስን ሲያምኑ፣ በክርስቶስ ላይ ሲታመኑ ዳግም ለመወለዳቸው እግዚአብሔር በአስደናቂ ተአምራዊ በሆነ መንገድ ሁለተኛ መወለድን ለእነሱ ይሰጣቸዋል። እነዚህ ሁለተኛ የተወለዱ ሰዎች አሁን መንፈሳዊ አባታቸው፣ ገዣቸው፣ መሪያቸው ማን ነው የሚሆነው? ራሱ እግዚአብሔር ነው የሚሆነው እና የሁለተኛ መወለድ ምንጭ እግዚአብሔር ነው። ስለዚህ አማኞች ከእግዚአብሔር ዳግም ተወልደዋል። መጽሐፍ ቅዱስ ሁለተኛ መወለድን በተለያየ ስያሜ ያስታውቀዋል። ዝርዝር ጥቅሶች ጋር አልገባም። ግን ቅድም እንዳልኩት ዮሐንስ ምዕራፍ ሶስት ላይ ዳግም መወለድ ተብሎ ይታወቃል ጌታን መቀበል ተብሎ ይታወቃል። እኛ ሀገር ኮመንሊ የሚታወቀው ጌታን መቀበል በመባል ነው እና የዘላለም ሕይወት ማግኘት ተብሎም ደግሞ ይታወቃል። ልክ ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ያመኑ፣ በእሱ ላይ እምነታቸውን ያደረጉ የዘላለም ሕይወት ነው የሚሰጣቸው። ይህ የማይጠፋ ሕይወት ያላቸው ሰዎች ናቸው ማለት ነው። በጣም ልዩ ነገር ውስጥ መግባት ነው። ሁለተኛ መወለድ እና የኃጢአት ይቅርታ መቀበል ነው ተብሎም ደግሞ ይታወቃል እና አዲስ ሕይወት ማግኘት ነው አዲስ ልብ ማግኘት ነው ተብሎ ደግሞ ይታወቃል። የተለያዩ ስያሜዎች አሉት በመጽሐፍ ቅዱስ ላይ እና ከሁሉ በላይ ደግሞ የእግዚአብሔር ልጅ የመሆን መብትና ስልጣን ያላቸው ሰዎች ናቸው ሁለተኛ የተወለዱ። ስለዚህ አሁን እነዚህ እነዚህን ነገሮች መጽሐፍ ቅዱስ ስለ ሁለተኛ መወለድ ይናገራል። አሁን ጴጥሮስ የሚለው እግዚአብሔር የሚባለው አምላክ እንደ ምሕረቱ ብዛት እኛን ራሱን ጨምሮ አማኞች የሆንነውን ሁለተኛ ወልዶናል ብሎ ነው የሚናገረው። እና እኛ የእግዚአብሔር ልጆች ነን። ዳግመኛ መወለድ በመንፈስ ቅዱስ ከመንፈስ አሰራር በእግዚአብሔር ምሕረት አግኝተናል። ግን እኔ አንድ ጥያቄ እዚህ ላይ አስቀምጫለሁ። እግዚአብሔር እኛን ሰዎችን ሁለተኛ እንድንወለድ ለማድረግ ምን አነሳሳው? ለመሆኑ ምን ቸገረው? እግዚአብሔር እንዳለን ሆነን እንዳለን ብንጠፋ ትናንትና ዲቦራ አንድ ጥያቄ ትጠይቀኝ ነበር ማታ። የሰው ልጅ በጣም ኮምፕሌክስ ነው። እንደዚህ እንደዚህ አይነት ነገር ታነሳለች አንዳንድ ጊዜ እና ኮምፕሌክስ ነን እኛ። ራሱ አይምሯችን ኮምፕሌክስ ነው፣ አካላችን ኮምፕሌክስ ነው፣ ሴሎቻችን ኮምፕሌክስ ናቸው። እና እግዚአብሔር ዝም ብሎ እንደዚሁ እንደ ወንበር ቁጭ የሚል እንደ ጠረጴዛ ቁጭ የሚል አድርጎ ቢፈጥረን ኖሮ ዝም ብሎ ተነስተን ብድግ ብለን እንደዛ አይነት ነገር ቢሆን ኖሮ በቃ ፈጣሪ አለ ለማለት ማሰብ አያስፈልገንም ነበረ፣ ሲምፕል ነና። ግን አሁን ኮምፕሌክስ ስለሆንን ይሄም በኢቮሉሽን ለማምጣት ቢታሰብ አንዷ ሴል ራሱ በኢቮሉሽን እንድትመጣ ቢሊየንስ ዓመት ይፈጃሉ። ይፈጃል፣ መፍጀትም አለበት። ስለዚህ እግዚአብሔር የሚባል ፈጣሪ አለን ብለን ኢንቴሊጀንት የሆንን ሰዎች እንድናምን ከሚያደርገን አንዱ ነገር በእርግጥ እንዲህ አይነቱ እምነት ሰውን አያድነውም። እግዚአብሔር አለ ብሎ ማመን ይሄ ፕሪሚቲቭ አይነት እምነት ነው፣ ግን የእኛ እምነት በጣም ሶፊስቲኬትድ የሆነ ነው። እግዚአብሔር ይሄ ፈጣሪው እግዚአብሔር ከሱ ጋር እኛ እንድንታረቅ በጣም ምጡቅ የሆነ በአማርኛ እንደዚህ ነው የሚሉት በጣም ልዩ የሆነ እግዚአብሔርን ከሱ ጋር አንድ ሆነን እሱን ማምለክ ይህንን በጣም እውቀቱ ወደር የሌለውን እግዚአብሔርን አባታችን አድርጎ በሱ አምኖ በሱ ኃይል ተለውጦ ለመኖር መቻል ይሄ በጣም የረቀቀ እምነት ውስጥ መግባት ነው። ክርስቲያን ማለት እንደዚህ አይነት ሰው ነው። እና ከእግዚአብሔር የተወለደ ነው። ታዲያ ምን አነሳሳው ለሚለው ጥያቄ ይሄ በጣም ልዩ የሆነ እግዚአብሔር፣ በሰከንድ በደቂቃ ማዕት ነገር ማድረግ የሚችል እግዚአብሔር። ተመልከቱ፣ አሁን እኔና እናንተ እዚህ ጋር ቁጭ ብለን እውነተኛ አምልኮ እናመልካለን። በተመሳሳይ ሁኔታ እግዚአብሔር ፊት አንድም ሁለትም ሆነው የሚያመልኩትን ሰዎች ያለምንም ክለላ ያለምንም ይሄ ገደብ ማየት፣ መባረክ፣ በመካከላቸው መገኘት የሚችል አምላክ ነው እግዚአብሔር በሰማይም በምድርም የሚታዩትን የማይታዩትን ረቂቅ ነገሮች ሁሉ የፈጠረ ግሩም አምላክ ነው። ታዲያ ይሄ አምላክ እኛን በሁል ጊዜ አሳዛኞች የሆኑን ለማዳን ምን አነሳሳው? ጴጥሮስ የሚለው እንደዚህ ነው። እንደ ምረቱ ብዛት ነው እኛን የወለደን እንደገና፣ ዳግመኛ፣ ሁለተኛ የወለደን እንደ ምረቱ ብዛት ነው ብሎ ይናገራል። እግዚአብሔር ብዙ የሆነ ምን አለው? ምሕረት አለው። እጅግ በጣም ሰፊ የሆነ ምሕረት አለው ሰዎችን ለማዳን ሰዎችን ሁለተኛ ለመውለድ የራሱ ለማድረግ ንብረቱ ለማድረግ ሰዎች የሱን ርስት ወራሾች እንዲሆኑ ብቁ ለማድረግ በኋላም መጣበታለሁ። ይህንን ሁሉ ያደረገው በምሕረቱ ብዛት ነው። ይሄ ምህረት የሚባለው ነገር ጸጋ ከሚባለው ቃል ጋር አብሮ የሚሄድ ነው። ግን ጸጋ የነፃ ስጦታ ሲሆን ምህረት ግን ሰው የሚማረው ምህረት የሚሰጠው ዋጋ ተከፍሎ ነው። በእግዚአብሔር ዓይንና በእግዚአብሔር አመለካከት ይሄ ሁለቱም ጸጋም ምህረትም የፍርድ ቤት ቋንቋዎች ናቸው፣ በብሉይ ኪዳንም በአዲስ ኪዳንም እና አንድ ወንጀለኛ መጥቶ ወንጀሉ ተገልጦ ተመርምሮ ኃጢአተኛ በደለኛ እስራት የሚገባ ሆኖ ወይም ደግሞ ሞት የሚገባ ሆኖ ሲገኝ ዳኛው በራሱ ውሳኔ እና በተከፈለ ዋጋ አማካኝነት ከፍርድ ነፃ ሲያደርገው ነው ምህረት አገኝ የሚባለው። እና ይህንን አይነት ነገር ነው እግዚአብሔር ለኛ ያደረገልን። ምህረቱን አበዛልን። ለኛ በበዛ ምህረቱ እንደገና ሁለተኛ ጊዜ ከአባትና ከእናታችን የተወለድነውን ከራሱ ከእግዚአብሔር እንድንወለድ አደረገ። እኔ ሶስት ነጥቦች ነው እዚ ጋ ያስቀመጥኩት። ጴጥሮስ ምህረቱ ብዙ ስለሆነ ነው ይላል። ግን ደግሞ ፍቅሩን ብዙ ስለሆነ ነው እግዚአብሔር ሰዎችን ይወዳል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ከዚህም በፊት ጠቅሻለሁ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ሰዎች እንዲድኑ እንጂ የዘላለም ጥፋት ውስጥ እንዳይገቡ፣ የዘላለም ሕይወት እንዲኖራቸው እንጂ የዘላለም ጥፋት ውስጥ እንዳይገቡ፣ አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል ብሎ ይናገራል። ሰዎችን እንደዚህ እንደዚህ ነው እንደዚህ ነው የሚለው የግሪኩ እንዲሁ የሚለው የአማርኛውና የእንግሊዝኛው ሰው ጥሩ ትርጉሞች አይደሉም። እንደዚህ ወዷል ማለት እንደዚህ ወዷል ብሎ ዲሞንስትሬሽን ዲሞንስትሬት የሚያደርግ ቃል ነው። ዲሞንስትሬት ያደረገው ያሳየው ክርስቶስ ኢየሱስ በመስቀል ላይ መሰቀሉ ነው። እንደዚህ ወዶ ሰዎችን በመስቀል ላይ አንድ ልጁን ሰጠ የሚለውን ሀሳብ ነው የሚናገረውና ፍቅሩ ነው እግዚአብሔር ልዩ ፍቅሩ ነው። እኛ ሁለተኛ እንድንወለድ ያደረገው የእግዚአብሔር ፍቅር በእኛ ላይ ሰማይና ምድር ከመፈጠራቸው በፊት በእያንዳንዳችን ላይ እንዲሆን እግዚአብሔር ፈቃዱ ነበረ። ያውቀናል። ሰማይና ምድር ከመፈጠራቸው በፊት አፍቅሮናል። ሰማይና ምድር ከመፈጠራቸው በፊት እንደዚህ አይነት ሁኔታ መሰብሰባችንን አይቷል። ሰማይና ምድር ከመፈጠራቸው በፊት ስለዚህ፣ ከአስደናቂ ፍቅሩ የተነሳ ልጁን ክርስቶስን ሰጥቶ ሁለተኛ እንድንወለድ አደረገን። ሦስተኛ ነጥብ ያስቀመጥኩት አለ ለሰው ልጅ ያለው ርኅራዬ ጭምር ነው። እግዚአብሔር ምን አነሳሳው ለወደቀ ሰው በኃጢአት ለተጨማለቀ ሰው፣ ገሃነመ እሳት ለሚጠብቀው ሰው ገሃነመ እሳት መግባቱንና በዚህ ምድር እያለ በኃጢአት ልዩ ልዩ ጭንቀት ውስጥ መኖሩ ሰው እግዚአብሔር እንዲራራለት ለሰው አድርጓል። ኃጢአት ውስጥ ነው ያለው ሰው። አንዳንድ ሰዎችን ማሰብ ትችላላችሁ። ኃጢአት ልማዳቸው ሕይወታቸው የሆኑ ሰዎች በኃጢአታቸው ሲፍገመገሙ ኃጢአት እየሰሩ ኃጢአታቸው ሲደቁሳቸው፣ ሲያደቃቸው ከዛ መውጣት እየፈለጉ ሳይችሉ እዛው እዛው እዛው ሲልከሰከሱ፣ እዛው ሲርመጠመጡ እግዚአብሔር እያየ ይራራላቸዋል። ራርቶላቸዋል። ራርቶልናል። እግዚአብሔር እንደዛ ነበርን። እኛ ጌታን ከማወቃችን በፊት የዘላለም ቁጣ፣ የዘላለም ፍርድ፣ ገሃነመ እሳት ለመቀበል መሄዳችንን እግዚአብሔር አይወደውም፣ አይፈልገውም። ይሄንን ነው መጽሐፍ ቅዱስ ርኅራሄ የሚለው እግዚአብሔር ለሰዎች ይራራል። እኔ ይህንን ሀሳብ ሳስብ ብሉይ ኪዳን ላይ ህዝቅኤል ላይ ነው። እግዚአብሔር ምን የሚል ቃል ተጽፎ ታገኛላችሁ? ለእስራኤላውያንና ለማንኛውም አማኝ ከመሆኑ በፊት የነበረ ሰው የነበረውን ሁኔታ ሲያሳይ ገና እንደተወለድሽ እትብትሽ አንቺ ላይ እንደተቋጠረ በደም ተለውሰሽ አየሁሽ እና በደም ተለውሰሽ አይቼሽ ደም በደም ሆነሽ አይቼሽ በህይወት ኑሪ ብዬ የህይወትን አዋጅ አወጅኩብሽ እና ከዛ በኋላ ነጻሽ ንጹህ ሆንሽ እና ሰው ሆነሽ መመላለስ ጀመርሽ ብሎ እግዚአብሔር ለእስራኤላውያን እንዴት ከጥፋት ውስጥ እንደዳኑ ሲናገር እናያለን። እውነት ነው እግዚአብሔር በኃጢአት ለወደቀ ሰው ይራራል፣ በኃጢአት ውስጥ ለሚጨነቅ ሰው ይራራል። ርኅራሄው ነው ጌታ ኢየሱስ ክርስቶስን ወደዚህ ምድር እንዲመጣ ያደረገው እና እነዚህን ሁሉ ነገሮች ነው። አሁን ሁለተኛ የመወለድ ምንጩ ራሱ እግዚአብሔር ነው። እግዚአብሔር ነው እቅዱን ያቀደው። እግዚአብሔር አብ ነው የወለደን። የመወለዱ ምንጭ ራሱ ሀሳቡ ሁሉ ባለፈውም ሳምንት ደህንነት የስላሴ ስራ ነው ብያቸዋለሁ። እቅዱን ያቀደው አብ ነው። እቅዱን ደግሞ ለማስፈጸም የመጣው ጌታ ኢየሱስ ነው። ይሄ እቅድ ተፈጻሚ እንዲሆን ደግሞ መሳሪያ የሆነው መንፈስ ቅዱስ ነው። የአብ የወልድ፣ የመንፈስ ቅዱስ የአንድነት ስራ ነው። አዎ ደህንነት እንደዛ ነው። እግዚአብሔር የተመሰገነ ይሆን እና እግዚአብሔር አብ እንድንወለድ ሁለተኛ እንድንወለድ አደረገ። በምህረቱ በፍቅሩ በርኅራሄው እግዚአብሔር ይመስገን። ግን በሁለተኛ ነጥብ ደረጃ የምንመለከተው የእግዚአብሔር የምህረቱ መሳሪያ ምንድን ነበር ወይም ምንድን ነው የሚለውን ነው። ልክ እዚህ ቁጥር አንድ እና ሁለት ላይ እና ቁጥር ሶስት እስከ አምስት የምናያቸው ነገሮች ምን አይነት አገላለጽ ናቸው ብዬ ነው የማስተውለው ልክ በሂብሩ ቋንቋ የሆነ ፓራሌሊዝም የሚባል የጽሁፍ እንትን አላቸው። የጽሁፍ ዘይቤ፣ አንድ አረፍተ ነገር በአንድ ቦታ ከተጻፈ ይህንን አረፍተ ነገር የሚመስል ሌላ አረፍተ ነገር ከበታችሁ ይጻፋል። ስለዚህ እንደዚህ አይነት የፓራሌሊዝም የሚባል የአጻጻፍ ዘይቤ አላቸው። ጴጥሮስ ያንን ነው የተከተለው። እዚህ ጋር የእቅዱ አውጪ ሰዎችን እንዲድኑ ለመምረጥ እግዚአብሔር አብ ነው ሰዎች እንዲወለዱ ደግሞ ሁለተኛ ያደረገው የጌታችን የኢየሱስ ክርስቶስ አምላክና አባት ራሱ ነው አብ ነው። ታያላችሁ፣ አሁን ፓራሌል ሲሄድ እና፣ ከዛ ቀጥሎ መሳሪያው ማን ነው? ራሱ ኢየሱስ ክርስቶስ ነው። መሳሪያውን ሲናገር እንደዚህ ብሎ ነው የሚናገረው፣ ኢየሱስ ክርስቶስ ከሙታን በመነሳቱ። ተመልከቱ፣ ኢየሱስ ክርስቶስ ከሙታን መነሳቱ እኛ ሁለተኛ መወለድ የሚባለውን ነገር እንድናገኝ ዋስትና የሰጠው እሱ ነው። ኢየሱስ ክርስቶስ አንደኛ መሳሪያው እሱ ነው። ሁለተኛ ደግሞ ያደረገው ነገር ለደህንነት ወይም ሁለተኛ ለመወለዳችን በጣም በጣም ወሳኝ ነው። ኢየሱስ ክርስቶስ መሳሪያ ነው። እግዚአብሔር ይመስገን። ባለፈው ሳምንት ያየነው እግዚአብሔር አብ የመረጣቸውን በኢየሱስ ክርስቶስ ደም እንዲረጩ አድርጓቸዋል መንፈስ ቅዱስ ደግሞ ውስጣቸው ገብቶ እንዲቀደሱ አድርጓቸዋል። እዚ ጋር ደግሞ እኛ ሁለተኛ የተወለድነው ኢየሱስ ክርስቶስ ከሙታን በመነሳቱ ነው ብሎ ነው ጳውሎስ የሚናገረው። እና ትንሣኤ የሚባለውን ነገር ሰዎች ያው እናከብረዋለን አይደል? በፋሲካ ኤስተር ወይም ትንሣኤ በሚባለው ጊዜ። እና ትንሣኤ የሚባለው ነገር በክርስቶስ ህይወት ውስጥ የተከናወነው በጌታ በኢየሱስ ክርስቶስ ህይወት ውስጥ የተከናወነው በክርስትና እምነት ውስጥ ትንሣኤ በጣም በጣም ወሳኝ ነገር ስለሆነ ነው። ኢየሱስ ክርስቶስ ከሙታን በመነሳቱ የደህንነት የእግዚአብሔር የደህንነት አጠቃላይ ቅድና አላማ መቶ በመቶ ተቀባይነት ማግኘቱን የሚያረጋግጥ እውነታ ነው አሁን እዚ ጋር ሌላ የጻፍኩት ነገር አለ ሐዋርያው ቅዱስ ጳውሎስም ይህንኑ ሀሳብ በሮሜ ምዕራፍ 4 ቁጥር 25 ላይ አስቀምጦታል እንደዚህ ብሎ ይናገራል ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ታያላችሁ ስለ በደላችን አልፎ ተሰጠ ደግሞ እኛን ስለ ማጽደቅ ምን ሆነ ከሞት ተነሳ። ስለዚህ የጌታ ኢየሱስ ክርስቶስ በመስቀል ላይ ሰርቶ የፈጸመው ስራ ሙሉ ለሙሉ ፍጹም ኮምፕሊት ስራው ሙሉ በሙሉ በእግዚአብሔር አብ ዘንድ በአብ ወልድ በመንፈስ ቅዱስም ዘንድ ተቀባይነት ማግኘቱን ያረጋገጠው ትንሣኤ ነው። ስለዚህ ጌታ ኢየሱስ ክርስቶስ ከሞት ተነሳ። እኛ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ስንመጣ ሙሉ በሙሉ ጸድቀን ነው የምንታየው በእግዚአብሔር ፊት። ስለዚህ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ምን ጽድቅ? ጽድቅ ለእኛ የሚቆጠርልን ክርስቶስ ኢየሱስ መስቀል ላይ ሞቷል። ደግሞ ሦስት ቀን እዛ መቃብር ውስጥ ቆይቶ ስጋው በሶስተኛው ቀን ተነስቷል። እግዚአብሔር መቶ በመቶ ክርስቶስ የሰራውን ስራ ተቀብሎታል። ስለዚህ ይህንን ለምናምን ሰዎች ለእኛ ምን ይሆንልናል? ጽድቅ ይቆጠርልናል። ማለት ይሄ ጽድቅ ይቆጠርልናል የሚለው ነገር እኔና እናንተ ሁለተኛ እንድንወለድ ኃይል ይሆንናል ማለት ነው ሁለተኛ መወለድ የሚባለው ነገር በሕይወታችን ትክክለኛ እውነተኛ፣ በተግባር የተገለጠ ነገር ይሆናል። እኔ በኋላ እናገራለሁ አንዳንድ ነገሮችን ሁለተኛ የተወለዱ ሰዎች የሚሆንላቸውን ነገር እና ባህሪያቸውን ሁሉ እናገራለሁ። ግን የሚገርማችሁ ነገር የምህረቱ መሳሪያ እግዚአብሔር በምህረቱ ነው የወለደን እና የምህረቱ መሳሪያ ጌታ ኢየሱስ ክርስቶስ ነው። መስቀል ላይ የመጣበት ምክንያት እኛ ምህረቱን እንድንቀበል ነው። ምህረት የሚባለው ነገር ፍርድ ያስፈልገዋል፣ ቅድም ብዬ ነበር። ስለዚህ ዳኛው እግዚአብሔር እኛ ምህረቱን እንድንቀበል ኢየሱስ ክርስቶስ መስቀል ላይ ተሰቅሎ የእኛን ቁጣ የእኛን ኃጢአት በሱ ላይ አፍስሶ ክርስቶስ የእኛም በደልና ኃጢአት ፍርድ ስለወሰደ እኛ ምህረት እንድናገኝ ተደረገ። ያ ምህረት የምናገኘው እንደምናገኝ ደግሞ መቶ በመቶ ያረጋገጠው ኢየሱስ ክርስቶስ ከሙታን ምን በሆኑ ምን በሆኑ ነው በመነሳቱ ነው ነው የሚለው የእግዚአብሔር ቃል። በእርግጥ አሁን ሐዋርያ ስራን በሙሉ ብታስሱ የሐዋርያ ስራ ስብከት በሙሉ ይዘቱ ትኩረቱ ትንሣኤ ነው። ጌታ ኢየሱስ ክርስቶስ ራሱ የትንሣኤ ምስክር ትሆናላችሁ። እነ ጴጥሮስ እኛ የትንሣኤው ምስክሮች ነን እያሉ ነበር ይናገሩ የነበረው። ምናልባት ወደፊት ጆሆቫ ዊትነሶች ለሚያጋጥሟችሁ ሰዎች በተለያየ አጋጣሚ ጆሆቫ ዊትነሶች ምን ይላሉ? እኛ የጆሆቫ ወይም የያህዌ ምስክር ነን ይላሉ። በእርግጥ በጣም የሳቱት ነገር አለ። ያህዌ ወይም ጆሆቫ በብሉይ ኪዳን ማን እንደሆነ አያውቁም። በጣም በጣም ትልቅ ሚስቴክ ነው የሰሩት። ጂሆቫ ወይም ያህዌ በብሉይ ኪዳን የጌታ ኢየሱስ ክርስቶስ የራሱ ስም ነው እንጂ የሌላ አምላክ ስም አይደለም። እና ጌታ ኢየሱስ ክርስቶስ ጀሆቫ ነው ራሱ። እና እነሱ የይሖዋ ምስክር ነን የሚሉት ኢየሱስ ሰው ነው። ይሖዋ የሚባለው አምላክ ያው እኛ አብ የምንለውን ነው። አብን ይሖዋ ብለው የሚናገሩት ግን ብሉይ ኪዳንም ላይ ይሖዋ የሚባለው ጌታ ኢየሱስ ክርስቶስ የኔ ምስክሮች ናችሁ ብሏል እስራኤላውያንን። እንደገና ደግሞ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ ራሱ የብሉይ ኪዳኑ ይሖዋ፣ የአዲስ ኪዳኑ ኢየሱስ ምን ብሏል? የኔ ምስክሮች ናችሁ ነው ያለው። ስለዚህ ክርስቲያኖች የክርስቶስ ኢየሱስ ምስክሮች ነን እንጂ እነሱ እንደሚሉት ኢየሱስ ክርስቶስ አምላክ አይደለ፣ ሌላ አምላክ የሆነ አብ ጆሆቫ የሚባል ስማለው የሚሉት ነገር ቶታሊ መጽሐፍ ቅዱሳዊ አይደለም። እንደዚሁ ሂንድ ሰጥቻችሁ ልለፍ ብዬ ነው። እና ሐዋርያ ስራ በሙሉ ስብከቱ የትንሣኤ ስብከት ነበር። እና የትንሣኤ ስብከት ሲሰበክ ሰዎች በእውነት ለካ ትንሣኤ ጌታ የሱስ ክርስቶስ ሞቶ የተነሳው እኛን ለማዳን ነው። እኛ ደግሞ ምን አይነት ህይወት ይኖረናል ወደፊት? እኛም ራሳችን ከሞት አንድ ቀን ምን እናደርጋለን? እንነሳለን። የዘላለም ህይወት ተስፋም ይኖረናል ብለው በዚህ ምድር ላይ ተስፋ እንዲኖራቸው ያደረገና በጣም እጅግ በጣም ኃይለኛ እውነት የተገለጠበት የእግዚአብሔር መልእክት ነው። እግዚአብሔር ይመስገን። ስለዚህ የምረቱ መሳሪያ ጌታ ኢየሱስ ክርስቶስ ነው። ይሄ የምረት መሳሪያ ደግሞ እንዲሆን የተደረገው በእግዚአብሔር እቅድ፣ በራሱን ፈቃድ ከሙታን በመነሳቱ ነው። ለዚህ ነው ጴጥሮስ ኢየሱስ ክርስቶስ ከሙታን በመነሳቱ ለህያው ተስፋ፣ ለማይጠፋ አድፈት ለሌለበት ለማያልፍ ርስት፣ እንደ ምረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ ብሎ ይናገራል። ግን አንድ ነገር ጠቅሴ ማለፍ አለብኝ። ሁለተኛ የተወለደ ሰው ባህሪ ምንድን ነው? ሁለተኛ የተወለደ ሰው ምን ምን ባህሪያት ይኖሩታል? ሁለተኛ መወለድ በጣም ልዩ ጸጋና ልዩ አይነት እግዚአብሔራዊ ሕይወት ውስጥ መግባት ነው። በትክክል እኛና እግዚአብሔር ታርቀን የምናገኘው ህይወት ነው። እግዚአብሔር አባታችን፣ እኛ ደግሞ ልጆቹ ሆነን የምንኖርበት ህይወት ነው። ግን ባህሪያት አሉት ሁለተኛ መወለድ። እነዚህም ባህሪያት ፈጠን ፈጠን ብዬ ጠቅሳለሁ። ከዛ ወደ ሌላው ነጥቤ እተላለፋለሁ። ሁለተኛ የተወለደ ሰው ባህሪ እነዚህ እነዚህ ነገሮች ያካትታል። ይገርማቸዋል። አንድ ሰው ሁለተኛ ሲወለድ መጽሐፍ ቅዱስን ያለማቋረጥ ማለት በየቀኑ የማንበብ ኮሚትመንት ውስጥ ነው የሚገባው። መጽሐፍ ቅዱስን ይወዳል። የእግዚአብሔር ቃል ነው መጽሐፍ ቅዱስ። እግዚአብሔር እንደዚህ አይነት ባህሪ አለው ይሄ መጽሐፍ ቅዱስ የተጻፈው በእግዚአብሔር መንፈስ ምሪት አማካኝነት ነው። መጽሐፍ ቅዱስ የሰው ሐሳብ አይደለም፣ የሰው ቃል አይደለም፣ የራሱ የእግዚአብሔር ቃል ነው። ስለዚህ ሁለተኛ የተወለደ ሰው አንድ በልቡ ውስጥ ናፍቆትና ጉጉት የባህሪው የተፈጥሮ ባህሪው አንድ ገጽታ የሚሆነው የእግዚአብሔርን ቃል በየእለቱ ማንበብ ነው። መጽሐፍ ቅዱስን ያነባል። ዳግመኛ የተወለደ ሰው ሁለተኛ የተወለደ ሰው መጽሐፍ ቅዱስን ሲያነብ ደግሞ መጽሐፍ ቅዱስ ምን ይሆንለታል መሰላችሁ? ዝም ብሎ እንደ ማንኛውም መጽሐፍ ሳይሆን የሚናገር መጽሐፍ ይሆንለታል። መጽሐፍ ቅዱስ ይናገራል። ስናነበው ለልባችን፣ ለውስጣችን፣ ለነፍሳችን ይናገራል። ምክንያቱም የተጻፈው ለነፍሳችን መልእክት እንዲሆን ነው። እግዚአብሔር በዚህ በመጽሐፍ አማካኝነት እኛን እንዲመራን ነው። እና መጽሐፍ ቅዱስን ያነባል የሁለተኛ የተወለደ ሰው። እና መጽሐፍ ቅዱስን አንብቦ ቁጭ ብሎ ያሰላስላል። የእግዚአብሔር ቃል እንደዚህ ነው የሚለው፣ ስለዚህ እኔ ምን መሆን አለብኝ? እንደዚህ እንደዚህ መሆን አለብኝ እንደማ ቃል እንደ እግዚአብሔር ቃል ብሎ በእግዚአብሔር ቃል መሰረት ህይወቱን የሚመራ ሰው ይሆናል ማለት ነው። መጽሐፍ ቅዱስን ያነባል የሁለተኛ የተወለደ ሰው። ሁለተኛ እዚ ጋ የምጠቅሰው ነገር በህይወት ላይ በጠቅ እዚ ላይ ምን ብየዋለ፣ በመጽሐፍ ቅዱስ መንበብ የተለየ ርእዮተ ዓለም እንዲኖረው ያደርጋል አንድን ሰው። ርእዮተ ዓለም ብዬ የጻፍኩት ምንድን ነው? በህይወት ላይ ያለንን አመለካከት ነው። በምድራዊው ህይወት ላይ ኃጢአትን በተመለከተ፣ እግዚአብሔርን በተመለከተ ሰውም በተመለከተ የራሳችንን ስሜት ምኞት በተመለከተ መንፈሳዊውን ምድራዊውን ዓለም በተመለከተ የሚኖረን አመለካከት መቶ በመቶ የተለወጠ ነው የሚሆነው። የዳግም የተወለዱ ሰዎች ወይም ሁለተኛ የተወለዱ ሰዎች እግዚአብሔር የሚባለው አምላክ በትክክል እንዳለ ጻድቅ፣ ቅዱስ፣ ፈራጅ እንደሆነ በሰው ፊት በፍጹም እንደማያዳላ እኛ ሰዎች ኃጢአተኞች እንደሆንን፣ ለምንድን ነው አንዳንድ ነገሮች በጣም ራሳችንን ራሱ የሚያስደነግጥ አንዳንድ ምኞቶች፣ ስሜቶች፣ ሀሳቦች ወደ አይምራችን የሚመጡት? ኃጢአተኞች ስለሆን ነው በተፈጥሯችን እና የእኛን ኃጢአተኛ ተፈጥሮ ተፈጥሮ አውቆ ሪዮት አለማችን ምን ይሆናል እግዚአብሔር ብቻ ነው የሚረዳኝ እግዚአብሔር ብቻ ነው የሚያወጣኝ እግዚአብሔር ብቻ ነው የሚያዋጣኝ የሚል አመለካከት ላይ ይመጣሉ። እንደ ማንኛውም ሰው በዓለም ውስጥ ባለ ጭምልቅልቅ ውስጥ ለመግባት አይፈልጉም ማለት ነው። ጸባያቸው የተለወጠ ይሆናል። ይሄ ሁለተኛ የተወለዱ ሰዎች ይገርማቸዋል። ሰው ሁለተኛ ሲወለድ መቶ በመቶ ጸባዩ የተለወጠ ይሆናል። አኩራፊ የነበረ ሰው አሁን ማኩረፉን ይተዋል። ተነጫናጭ የነበረ ሰው በሆነ ባሎ ነው ተጣይ የነበረ ሰው ተለውጦ የማይጣላ፣ ሁል ጊዜ ሐዘንተኛ በውስጡ ሐዘን የሚመላለስበት የነበረ ሰው አሁን ደስተኛ ተስፋ ያለው ብሩህ ነገር ወደፊቱ የሚታየው ሰው ሆኖ ነው የሚገኘው እና መቶ በመቶ የሰው ወይ ጸባይ ሲለወጥ አይቻለሁ። እኔ እዛ ለንደን በነበርኩበት ጊዜ አንድ የዲያቆን ልጅ የእኔ ቤተሰቦች የሚያውቁት የዲያቆን ልጅ ነበረ። ገና ትንሽ ሆኖ አንድ ጊዜ ቢሮዬ መጣ እና አገልግዬ ከጨረስኩ በኋላ ነው ፓስተር ላነጋግር እፈልጋለሁ አለኝ እና እናትና አባቱ ዶክተሮች ናቸው እና ከዛ ኦኬ አልኩና፣ ቢሮ ገባሁና ምንድነው ችግር የምል ርዳ ብዬ አነጋገርኩት እና እኔ ሁልጊዜ አዝናለሁ አለኝ። ውስጤ ያዝናለሁ አለኝ ሁልጊዜ እና አይ ዶን ኖ ሳድነስ አለ ውስጤ ብሎ ነገረኝ እና ያው በእግዚአብሔር ቃል አማካኝነት አንዳንድ ምክር መከርኩት እና ጸለይኩለት እና ሸኘሁት። ከተወሰነ አመት በኋላ ዳነ፣ ደህንነት አገኘ፣ ይሄ ዳግም መወለድ የምንለውን እና ከዛ ደህንነት ካገኘ በኋላ አሁን ጠራሁትና እኔ ቢሮ አነጋገርኩት። አሁን ትዚላ ለአንድ ጊዜ እንደዚህ እንደዚህ ብለ ሳድነስ ውስጥ ያለ አዝናለው አይ ዶንት ኖ ግን ሳድንሊ ብቻ አዝናለሁ። እና ራሴን ሁሉ ጠላለሁ አይነት ነገር ነው ያለኝ። እና አሁን ያ ስሜት አለው ያልኩት ጀስት ከተወለድኩ በኋላ አለ ዳግመኛ መወለድ የሚባለውን ካገኘው በኋላ ያ ስሜትና ያ ነገር ከውስጤ የት እንደሄድ አላውቅም። አለ አሁን ደስታ ነው ያለኝ። አሁን ሰላም ነው ያለኝ። አሁን እረፍት ነው ያለኝ። ይሄ እንደዚህ አይነት ነገር ይሰጣል። ይሄ ዳግመኛ መወለድ የሚባለው ነገር እውነተኛ የህይወት ትርጉምና ዓላማ እንድናውቅ ራሱ ያደርገናል እና ከዛ በኋላ ትንንሽ እህቶችና ወንድሞች አሉት ትንሹ ክርስቲያን እያሉ ያሾፉበት ነበር እና አዎ ትንሹ ክርስቲያን ወጣቱ ክርስቲያን እያሉ እና በትክክል ክርስቲያን መሆኑ እያደገ እያደገ በክርስትና እምነቱ አባቱን ራሱ በዛ በአገልግሎት ውስጥ ብዙ ሲረዳው አይቻለሁ። ይለውጣል። ይሄ ሁለተኛ መወለድ የሚባለው ነገር ባህሪን ሁሉ፣ ጸባይን ሁሉ፣ አመለካከትን ሁሉ የሚለውጥ ነገር ነው። እዚህ ጋ አንድ ሌላም ነጥብ አስቀምጫለሁ። ሁለተኛ የተወለዱ ሰዎች አንድ ነገር የማድረግ ነገር ይኖራቸዋል ብዬ አስቀምጫለሁ ትክክለኛውን ነገር በትክክለኛው መንገድ ለማግኘት ነው የሚሄዱት። ሁለተኛ የተወለዱ ሰዎች አሁን ታውቃላችሁ፣ ትክክል የሆኑ ብዙ ነገሮች አሉ በዓለም ላይ ግን ብዙ ሰዎች ትክክል የሆኑ ነገሮችን ትክክለኛ ባልሆነ መንገድ የማድረግ ዝንባሌ ያላቸው በህይወት ውስጥ ግን ይሄ ሁለተኛ የተወለደ ሰው ምን አይነት ውሳኔ ውስጥ ይመጣል መሰላችሁ? ይሄ ባህሪው ስነ ምግባሩ በሙሉ ተስተካክሎ ትክክለኛ የሆነውን ነገር ትክክለኛ በሆነ መንገድ ነው ለማድረግ የሚሄደው። ብዙ ሰዎች ትክክለኛውን ነገር በተሳሳተ መንገድ ለማግኘት ይሄዳሉ። ለምሳሌ እኛ ኢትዮጵያ ውስጥ የምናውቀው ነገር አለ። ሰዎች አንዳንድ ጉዳይ ለማስፈጸም ቢሮ ሄደው ትክክለኛ በሆነ መንገድ ማግኘት ሲገባቸው በጉቦ ለማግኘት ይፈልጋሉ። አይደል? ያ ስህተት ነው። እና ዳግም የተወለደ ሰው ይሄ ሁለተኛ የተወለደው ሰው ግን ትክክለኛ የሆነውን ነገር በትክክለኛ መንገድ ነው ማግኘት የሚፈልገው። ትክክለኛ ባልሆነ መንገድ ዶክትሬት ዲግሪ ያላቸው ሰዎች እንዳሉ አውቃለሁ እኔ። ትክክለኛ ባልሆነ መንገድ ትክክለኛ ባልሆነ መንገድ በገንዘብ አንዳንድ የሙያ ችሎታ የገዙ ሰዎች እንዳሉ እናውቃለን። ትክክለኛ ባልሆነ መንገድ ግን፣ ሁለተኛ የተወለደው ሰው ይሄ እንግዲህ ዝም ብሎ ምሳሌ ነው የምሰጣችሁ። ግን ሁለተኛ የተወለደ ሰው ትክክለኛ የሆነውን ነገር በትክክለኛ መንገድ ለማግኘት ነው የሚሄደው። አቋራጭ ወይም ደግሞ በብልጣ ብልጥነት ለመሄድ አይሞክርም። ህይወቴ በእግዚአብሔር ስር ነው። ትክክለኛውን ነገር በትክክለኛው መንገድ ነው የማገኘው። እግዚአብሔር ያልፈቀደው ነገር በህይወቴ አይመጣም። ስለዚህ ተቀደምኩ ብዬ በሌላ በትክክል ባልሆነ መንገድ ትክክለኛ የሆነውን ነገር ትክክል ባልሆነ መንገድ ለማድረግ አልሄድም ነው የሚለው። እና ሁለተኛ የተወለደ ሰው ባህሪ አገሩ በሰማይ እንደሆነ ነው የሚገነዘበው። እኛ አገራችን በሰማይ ነው። እግዚአብሔር ይመስገን። ሁለተኛ የተወለዱ ሰዎች የእግዚአብሔር ልጆች ናቸው። በመጨረሻ አገራቸው እግዚአብሔር ነው። አሁን እኔ እዚ ጋር ረጅም እንዳላደርግባችሁ መልእክቴን፣ ሁለተኛ መወለድ ውጤቶች ወይም ጠቀሜታዎች በሚል ደግሞ ንዑስ ርዕስ ያስቀመጥኳቸው ነገሮች አሉ። እነዚህን ፈጠን ፈጠን ብዬ ተናግሬ ወደ ማጠቃለያ እመጣለሁኝ። እዚህ ጥቅሱ ላይ ሐዋርያው ጴጥሮስ ሲናገር ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ እና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ሁለት እንደ ምሕረቱ ብዛት ሁለተኛ ሊወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ነው የሚናገረው እና የሁለተኛ መወለድ ዋና ሀሳቡ ሁለተኛ መወለድ ላይ ነው እና ሁለተኛ መወለድ ውጤት አለው ጠቀሜታ አለው። እናንተ በስደት ያላችሁ ሰዎች ይህንን ወቁ ብሎ ነው ጴጥሮስ የሚናገረው እና ምንድን ነው የሚላቸው? እኛ ኢየሱስ ክርስቶስ ከሙታን በመነሳቱ በሱ መሳሪያነት በኩል ሁለተኛ ወልዶናል እግዚአብሔር። ግን ጠቀሜታዎቹን ተመልከቱ። ምንድናቸው ጠቀሜታዎቹ? ለማይጠፋ ለህያው ተስፋ ለማይጠፋ፣ እድፈት ለሌለበት፣ ለማያልፍ ርስት አንዱም በአንዱ ላይ ያደራረበ ነው የሚናገረው እና ለእንደዚህ አይነት ነገር ብቁ ተደርገናል ነው የሚላቸው። ሁለተኛ የተወለዱ ሰዎች ተስፋቸው ይሄ ምድር ብቻ አይደለም። ኦፍ ኮርስ አንድ ትክክለኛ የሆነ ነገር አለ በዚህ ምድር። ሁለተኛ የተወለዱ ሰዎች የተለወጠ ህይወት ይኖራቸዋል። እግዚአብሔር በህይወታቸው ይከብራል። እግዚአብሔርን ያመልካሉ። እግዚአብሔር ከማንም በታች ሳይሆኑ በእውነት ይመራቸዋል። በዚህ ምድር ላይ በታሪክ ሁሉ ውስጥ የታየው ይሄ ነው እና ሰላም ይኖራቸዋል፣ ደስታ ይኖራቸዋል፣ እረፍት ይኖራቸዋል። በዚህ ምድር ላይ ግን ዋታባውት ሰማይ? አሁን ሰማይ ላይ የሚሆነውን ነገር ነው ጴጥሮስ እየተናገረ ያለው። ህያው የሆነ ተስፋ አለን ዓለም በሙሉ ምንም ተስፋ የላት። ዓለማውያን የምናውቃቸው ተስፋቸው ባዶ ነው። ጨለማ ነው። ምንም የሚታያቸው ነገር የለም። እኔ አብሬያቸው መሠራ ሰዎች አሉ። በጣም ሚዘረብል የሆነ ህይወት ነው የሚኖሩት። የሚገርም ነው። እኛ ግን የማይጠፋ ህያው ተስፋ አለን። እንዳውም ነገሮችን ሲዘረዝር የማይጠፋ ዕድፈት ሌለበት የማያልፍ እርስት ወራሾች ነን። እነዚህ ሁለተኛ የተወለዱ ሰዎች ለአንድ ነገር ብቁዎች ሆነዋል፣ በክርስቶስ ኢየሱስ በኩል ለመንግስተ ሰማይ ብቁዎች። እዚህ ላይ ያሰፈርኳቸው ነገሮች መንግስተ ሰማይ የእኛ ነው። እኛ መንግስተ ሰማይ እንገባለን። ይሄ ደግሞ ምድራዊ ያልሆነ መንግስት ነው። እዚህ ምድር አሁን እኛ እዚህ የምርጫውን ግርግር ስንሰማ በጣም አጸያፊ፣ ብዙ በጣም አሳዛኝ ነገሮች የሚነገሩበት ያለነው የሚጠፋ ምድር ውስጥ ነው። ታዲያ ለመንግስተ ሰማይ ብቁዎች ተደርገናል። እኛ ምድራዊ ላልሆነ የማይጠፋ ጴጥሮስ ተናግሮታል እንደዛ ዘላለማዊ የሆነ ርስት ወራሾች እንድንሆን ብቁዎች ተደርገናል። በዚህ ምድር ያለው የሚጠፋ ነው ሁሉ ነገር፣ መንግስተ ሰማይ ግን የማይጠፋ ነው። ተመልከቱ ጴጥሮስ ያለው ለህያው ተስፋ ብሎ የማይጠፋ እድፈት የሌለበት እና ደግሞ የማያልፍ ርስት ብሎ ነው የሚናገረው። እዚህ ምድር ላይ ያሉትን ነገሮች በሙሉ ከዚህ ጋር ስናነጻጽር የሰማይና የምድር ያህል ልዩነት አላቸው። ያ የማይጠፋ ርስት ነው፣ ይሄኛው የሚጠፋ ርስት ነው። ይሄኛው የሚያልፍ ነው፣ ያኛው ግን የማያልፍ ነው። ይሄኛው ቆሻሻ የሞላበት ነው። እድፈት ማለት ቆሻሻ ነው አይደለም? ያኛው ግን ንጹህ ነው። እዚህ ሁሉን ነገር ልናጸዳው፣ ንጹህ ልናደርገው፣ ልናጠራው እንሞክራለን በቅጽበት ይቆሽሻል። ያ ግን ለዘላለም የማያድፍ ነው፣ የማያልፍ ነው፣ የማይጠፋ ነው። እዚህ ምድር ከምናውቀውና ከምናስበው ነገር በሙሉ መቶ በመቶ እየተለየ ነው እና ይሄ ሁለተኛ መወለድ የሚባለው ነገር ጠቀሜታዎች አሉት። አሁን ቤተ ክርስቲያን ውስጥ ይሄ የመንግስተ ሰማይ ጉዳይ ብዙ ቤተ ክርስቲያን ውስጥ ሲነሳ አትመለከቱም። ሰዎች የሚነገራቸው እዚሁ ምድር ትባረካላችሁ፣ ሁሉ ነገር እዚህ፣ መኪና ሶስት መኪና ይኖራቸዋል፣ ቤት ሶስት ቤት ይኖራቸዋል። እንደዛ እንደዛ እየተባሉ እንዲያምኑ ነው የሚደረጉት። ጥሩ ነው መልካም ነው። እኔ አልቀወም ይሄንን ግን ትልቁ የመጽሐፍ ቅዱስና የክርስትና እምነት ትልቁ ዋና ሀሳብ እኛ ተለውጠን መንግሥተ ሰማይ የማይጠፋ፣ የማያድፍ፣ የማያልፍ ርስት ውስጥ እንድንገባ ብቁዎች የተደረግ መሆናችንን ማስገንዘብ ነው። ይሄ ደግሞ የተቻለው በማን አማካኝነት ነው? እግዚአብሔር እኛን ወልዶን ነው። እግዚአብሔር እኛን የወለደን ደግሞ በመሳሪያው በራሱ መሳሪያ በክርስቶስ ኢየሱስ መሞትና መነሳት አማካኝነት ነው። እግዚአብሔር ይመስገን። ይህንን ልባችን ውስጥ ብንተክልና ብናስቀምጥ እውነት በክርስትና እምነታችን ትልቅ ፍሬ ያለን እግዚአብሔር የሚከብርብን እኛም ደግሞ እግዚአብሔርን በማክበር የምንጠቀም ሰዎች እንሆናለን። እግዚአብሔር ይመስገን። የመጨረሻ ነጥቤ ወደ ማጠቃለያው ስመጣ የአማኞች ርስት ዋስትና በሚል ያስቀመጥኩት ሀሳብ ነው። አሁን ጴጥሮስ እዚህ ጋር ሲናገር ወደ መጨረሻው አካባቢ ይህም ርስት ብሎ በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ብሎ ይናገራል። ይሄ የማይጠፋው እድፈት፣ የሌለበት የማያልፈው ርስት ነው። ይህም ርስት ተብሎ እንደገና የተጠቀሰው እና ይሄ ርስት እግዚአብሔር ሲገለጥ በመጨረሻው ዘመን ለእኛ ይገለጣል። እዚያ አሁን አናየውም፣ ግን እግዚአብሔር ሲገለጥ ይገለጣል። ያን ጊዜ እኛ አንገባበታለን። ግን ዋስትናችን ምንድን ነው? በዚህ ምድር ላይ ያለን አሁን ጴጥሮስ የሚናገረው ምንድን ነው? እዚህ ምድር ላይ ያላችሁ እናንተ አማኞች ከሆናችሁ በእግዚአብሔር ኃይል ትጠበቃላችሁ ነው የሚለው። አሁን የተበተኑትን ሰዎች ተመልከቱ። በተለያየ ሀገር ቀጰዶቅያ፣ ኤስያ፣ ቢታኒያ እንደዛ ተብሎ ተዘርዝረዋል። እዚህ በጳንጦስ በገላትያ ተብሎ ተጠቅሷል። እና እዛ ሁሉ ላሉ ሰዎች አሁን እንዴት ነው መንግስተ ሰማይ እንገባለን፣ ግን ሪሊ እዚህ ምድር ላይ እያለን ዋስትናችን ምንድን ነው የሚል ጥያቄ ቢጠይቁ እዚህ ምድር ላይ ያላችሁ የእናንተ ዋስትና ምንድን ነው? በእምነት በእግዚአብሔር ኃይል መጠበቃችሁ ነው ብሎ ይነግራችኋል። አሁን ተመልከቱ ቃሉን በእግዚአብሔር ኃይል በእምነት ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። እዛ ሰማይ ላይ ያለው ነገር እዚህ እናንተ ምድር ላይ ያላችሁ በእግዚአብሔር ኃይል ለተጠበቃችሁ ሰዎች ነው። ሰይጣን ኃይለኛ ነው። ኃጢአት ኃይለኛ ነው። ሰዎች በሰይጣን መንፈስና በኃጢአት ኃይል ተነሳስተው የሚሰሩት ነገር ከአይምሮ በላይ ነው። ልክ እንደ ሰይጣን ነው። ሰዎች የሚሰሩት ጭከናቸው፣ አጭበርባሪነታቸው፣ አታላይነታቸው፣ ክፋታቸው፣ እርጉምነታቸው፣ እርኩስነታቸው ከቁጥር በላይ ነው። ግን በዚህ አይነት ህይወት ውስጥ እያላችሁ፣ በዚህ ምድር ውስጥ እያላችሁ እናንተ አማኞች የሚጠብቃችሁ ኃይል አለ ነው የሚላቸው የማን ኃይል ነው የሚጠብቃችሁ የእግዚአብሔር ኃይል ከኃይል ሁሉ በላይ ያለ ኃይል ከኃይል ሁሉ በላይ የሆነ ኃይል የእግዚአብሔር ኃይል በቅርቡ አንድ ሰው እንዲህ ብሎ ጠይቆኛል አንተ እንደው እዚህ ሀገር እንደዚህ እየኖርክ እንደው አንዳንድ አደጋ ሳያጋጥምህ መኖርህ በጣም ይገርማኝ ይገርማል ብሎ አንድ ሰው ተገርሞ ነግሮኛል እና እኔ ምንድን ነው ያልኩት የሚጠብቀኝ ስለማይተኛ ነው፣ ስለማያንቀላፋ ነው። የሚጠብቀን እግዚአብሔር አይተኛም። እውነተኛ አማኞችን እግዚአብሔር ሁሉ ጊዜ ይጠብቃቸዋል። መጽሐፍ ቅዱስ ይህንን ደጋግሞ ደጋግሞ ደጋግሞ ይናገራል። የሚጠብቀን አይተኛም፣ አያንቀላፋም። በቅርቡ በሬዲዮ ስሰብክ መዝሙር 91 ላይ የተጻፈውን ነገር ቤቷ ቁጭ ብላ የምታነብና ቁጭ ብላ የምታስብ ሴትዮ ያጋጠማትን ነገር ለሰዎች ተናገረ ነበር። ምንድ ነው ያጋጠማት? መዝሙር 91 በጣም የሚያስደንቅ መዝሙር ነው እና ወጣቶች አንብቡት፣ በጣም ያስፈልጋቸዋል። እና መዝሙር ዘጠና አንድን ቁጭ ብላ እያነበበች አንድ የ17 ዓመት ልጇ ከወንድሟ እና ከወንድሟ ቤተሰብ ጋር ግራንድ ካኒየን የሚባለውን ቦታ ለማየት ሄደዋል እና ግራንድ ካኒየን ሄደው ልክ የሆነ በእንጨት የታጠረ ቦታ አለ። ካሜራ ይዛለች። በእንጨት የታጠረውን ቦታ አልፋ ለማንሳት እንደዚህ ገደሉን ለማንሳት ስትል ወደቀች። ወደ ገደሉ ወረደች ወረደች ወረደች ወረደች፣ እና ከዛ በፍጹም መውጣት የማትችልበት ቦታ ላይ ነው ያለችው። እና ያው የመጨረሻ ክትክት ብላ ገደል የምትገባበት ቦታ፣ የማትነሳበት ቦታ ስትደርስ በድንገት ትቆማለች። በድንገት ትቆምና በድንገት ደግሞ እነዛ ሰዎች የተለየቻቸው ሰዎች ጋር በድንገት መታ ሰውነቷን አረጋግፋ አጠገባቸው ቆማ ስታረጋግፋ እና ሰዎቹ ፖሊስ እየጠሩ ነው። ሄሊኮፕተር እንዲመጣ እየተደረገ ነው። ግን እናትየዋ ቤት ቁጭ ብላ መዝሙር ዘጠና አንድን እያነበበች ነው እና ሁኔታው በዚህ በአሜሪካ ሁሉ ተነግሯል እና ልጅቷም ኢንተርቪው ተደርጋለች ቴሌቪዥን እና በጋዜጠኞች እና፣ ምንድን ነው የሆነው? ሴትዮ የምታነበው እግዚአብሔር መላእክቱን ልኮ እግሮችህ እንዳይሰናከሉ በድንጋይ እንዳይሰናከሉ ይጠብቀሃል የሚለውን ነገር ነው የምታስበው። እግዚአብሔር መልአክ ልኮ እግሮች እንዳይሰናከሉ ይጠብቃል፣ አው ይጠብቃል፣ ግን እግዚአብሔር ይጠብቃል። ሴትዮ ያንን ነው እያነበበች የምታሰላስለው። አሁን ቅድም ነገራቸዋለሁ። ሁለተኛ የተወለዱ ሰዎች አንዱ ባህሪያቸው መጽሐፍ ቅዱስን ማንበብና ምን ማድረግ ነው መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ ማሰብ እና ማሰላሰልም ይገባቸዋል። እና እግዚአብሔር አስደናቂ በሆነ የሰው አይምሮ ሊገልጸው በማይችል መንገድ እኔና እናንተን በኃይሉ በዘላለማዊ ኃይሉ ሊጠብቀን የሚችል አምላክ ነው። ስለዚህ የአማኞች ርስት ዋስትናችን እዚህ ምድር ላይ ያለን በእግዚአብሔር ኃይል መጠበቃችን ነው። እግዚአብሔር ይመስገን። ክርስትና ማለት በጣም አስደናቂ እውነታና ሕይወት ውስጥ መግባት ማለት ነው። ታዲያ ምን እናድርግ? የመጨረሻ ነጥቤ ሁለተኛ መወለድ ላላገኘን ወይም ማግኘታችንን ለማናውቅ፣ ሁለተኛ መወለድ ለማግኘት ወደ ጌታ መምጣት አለብን። ሁለተኛ በመወለዳችን ደግሞ መወለዳችንን የምናውቅ ሰዎች በእርግጥ ሁለተኛውን ልደት አግኝቸዋለው ከእግዚአብሔር ተወልጃለሁ የምንል ሰዎች በመወለዳችን ሁለተኛ በደስታና በምስጋና መሞላት አለብን። እግዚአብሔር በኃይሉ በዚህ ምድር የሚጠብቀን ሰዎች እንደሆንም በማመን እግዚአብሔርን የበለጠ ልናመሰግነው፣ ልናከብረው፣ ልናገለግለውና ልናመልከው እንደሚገባን ማሰብና መረዳት ይገባናል። በጣም አስደናቂ ነው። ሁለተኛ መወለድ ከጌታ ከእግዚአብሔር እና በሁለተኛ መወለድ ምክንያት ለዘላለም በእግዚአብሔር ኃይል መጠበቅ ደግሞም የዘላለም ርስትን ማግኘት። ግን ሁለተኛ መወለድ ራሱን የቻሉ ባህርያት አሉት። እነዛ ባህርያት በህይወታችን ተገልጠው እግዚአብሔር ሁለተኛ የወለደን መሆኑን እኛም ማውቀን ሰዎች እንዲያውቁ ደግሞም ላላወቁ ደግሞ ወደ ጌታ መወለድ እንዲመጡ የምናገለግል ሰዎች እግዚአብሔር ያድርገን ክብር ሁሉ ለእግዚአብሔር ይሁን እግዚአብሔር እናመሰግናለን